ዜና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅት በሰሜን ወሎ ከተሞች ከሁለት ሳምንት በፊት የተጀመረው ተቃውሞ ምክንያት በከተሞቹ እስካሁን ውጥረት መንገሱን ነዋሪዎች ለአሜሪካ ድምፅ ገልጸዋል። በዚህ የተነሳ የጸጥታ ኃይሎች ወጣቶችን እያሰሩ እንደሆነ ነው ነዋሪዎቹ የገለጹት። በመርሳ ከተማ ቅዳሜ ዕለት በተቀሰቀሰው ግጭት ቢያንስ አምስት ሰዎች የሞቱ ሲሆን የመንግስት ባለስልጣናት ንብረቶችና የትግራይ ትውልድ ያላቸው ሰዎች ንብረትም ተቃጥሏል። በመርሳ ከተማ ንብረታቸው ከተቃጠለባቸው አቶ ገብረመድህን መድን ወልዳናኒያ እንዲህ ብለዋል። ህይወትና የተጠቃ ህይወት በጣም ያሳዝነኛል እንጂ ንብረት የመርሳ ህዝብና ጊዜ ብለው የመርሳ ከተማ ነዋሪዎችና ከንቲባው የሰጡትን መግለጫ ማክለናል። በሌላ ዜና በትላንትና እለት የግራሚ የሙዚቃ ሽልማትም ተካሂዶ ነበር። in New York New York I know that song if I can make it there I'll make it anywhere it's up to you new York. ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ሰኞ ዋሽንግተን ውስጥ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙና ሀዋይት ሀውስ በሚዘጋጀው የምሳ ፕሮግራም ላይ ስለ ኢራን የሚሳይል ጉዳይም እንደሚወያዩ ተገልጿል። በድርጅቱ የዩናይትድ ስቴትሱ አምባሳደር ኒኪ ሄሊ ባለፈው ታህሳስ ወር ዋሽንግተን ወታደራዊ ጦር በሰፈር በሰጡት ጋዜጣዊ መግለጫ ጠቀሱት ስለተባለው የኢራን ሚሳይል ለምክር ቤቱ አባላት ያስረዳሉ ተብሎ ይጠበቃል። አምባሳደሯ በዚያ ጋዜጣዊ መግለጫቸው ኢራን የመን ውስጥ የሚገኘውን የሆጤ ሽምቅ ተዋጊዎች በህገወጥ መንገድ እንደምታስታጥቅ ወታደራዊ ጦር መሳሪያዎቹ ያስረዳሉ ብለዋል። ዛሬ ሰኞ አፍጋን ዋና ከተማ ካቡል ውስጥ በሚገኝ አንድ ወታደራዊ አካዳሚ በደረሰ ጥቃት 11 የአፍጋኒስታን ብሔራዊ ጦር ኃይል አባላት ሲገደሉ ሌሎች 16 መቆሰላቸው ተገለጸ። ጥቃቱ በአካዳሚው ላይ ሳይሆን አካዳሚውን በሚጠቁ ብቁ ወታደሮች ላይ ያነጣጠር እንደነበረ የአፍጋኒስታን መከላከያ ሚኒስትር ቃል አቀባይ ዳውለት ዋዛሪ አስታውቀዋል። ውጊያው በማርሻል ፋሂም ብሔራዊ የመከላከያ ዩኒቨርሲቲ አካባቢ ከሰዓት በኋላም ቀጥሎ መዋሉ ተሰምቷል። ፈረንሳይ ውስጥ ባለማቋረጥ በጣለው ዝናብ ምክንያት ፓሪስ ውስጥ የሴኔ ወንዝ ከልኩ በላይ አራት ሜትር ከፍታ ሞልቶ ጎርፍ ማስከተሉ ተነገረ። በጎርፉ ምክንያትም ወደ 1500 ቤተሰቦች መፈላቀዳቸውና በአካባቢው ከሚገኙ ከ240 በላይ ከተሞችም መጥለቅለቃቸው ታውቋል። የተጠራቀመው ውሃ ከፍታ 5.4 ሜትር እንደሆነ ነው የተገለጸው። የመዝናኛ የቱሪስት ጀልባዎች በዓለም ታዋቂው የሎቮሬ ሙዚየም በጎርፉ ምክንያት አገልግሎት መስጠት አለመቻላቸውም ተገልጧል። ከፍተኛ የኢንፍሉዌንዛ ወረርሽኝ ስጋት መኖሩ በሰሜን ና በደቡብ ኮሪያዎች ዘንድ እየተሰማ መሆኑ ተነገረ። ስጋቱ አሳሳቢ የሆነውም ከተለያዩ የዓለም ክፍሎች የተውጣጡ ጎብኚዎች ለ2018 የክረምት ኦሎምፒክስ ውድድር በደቡብ ኮሪያዋ ፒዮንግያንግ ፒዮንግቻንግ ሊገናኙ ከሁለት ሳምንት ያነሰ ጊዜ መሆኑ እንደሆነም ታውቋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በቅድሚያ በአማራ ክልል ሰሜን ወሎ ይሆናል የምንሄደው። በዛ የሚገኙ ከተሞች ከሁለት ሳምንታት በፊት በተጀመረው ተቃውሞ ምክንያት በከተሞቹ እስካሁን ውጥረት መንገሱን ነዋሪዎቹ ለአሜሪካ ድምፅ ሬዲዮ ገልጸዋል። ቅዳሜ ዕለት በመርሳ ከተማ የተካሄደ የሕዝብ ተቃውሞ ወደ ግጭት አምርቶ የሰው ህይወት መጥፋቱንና ንብረት መውደሙን የከተማዋ ነዋሪዎችና ባለስልጣናት አስታውቀዋል። እስካሁን በግጭቱ የተገደሉ ሰዎች ቁጥር በውል የማይታወቅ ቢሆንም ነገር ግን የሰው ህይወት መጥፋቱንና መጥፋቱን የከተማው ባለስልጣናት ለአሜሪካ ድምጽ ሬዲዮ ተናግረዋል። ቪኦኤ በስልክ ያነጋገራቸው የከተማ ነዋሪዎች ለገበያ ከአካባቢው የገጠር አካባቢዎች እንደዚሁም የከተማው ነዋሪዎች የሆኑ አራት ሰዎች የተገደሉ ሲሆን የሀብሮ ወረዳ ፍርድ ቤት ዳኛ ከፈለኝ የሚባሉ በሰልፈኞች ላይ ሽጉጥ ተኩሰው አራት ሰዎችን ካቆሰሉ በኋላ በተቆጡ ሰልፈኞች ተገድለው በእሳት መቃጠላቸው ተገልጿል። ለተቃውሞ ወደ አደባባይ የወጡት ሰልፈኞች የመንግስት ባለስልጣናትና አካባ ፖሊስ የመኖሪያ ቤቶችን በእሳት ማጋየታቸውን እማኞችና የመንግስት ባለስልጣናት ገልጸዋል። ገዢው ፓርቲ ኢህአዴግን ይደግፋሉ የተባሉ የትግራይ ተወላጆች መኖሪያና የንግድ ቤቶችም ተቃጥለዋል፣ መስታወታቸው ተሰባብረዋል። የከተማዋ ነዋሪዎቹም ይህንን ገልጸዋል። የመንግስት ተቋማት በተለይ ፍርድ ቤት፣ ፖሊስ ጣቢያና የከተማዋ አስተዳደር ጽህፈት ቤቶችም ቃጠሎ ቃጠሎና ጉዳት ደርሶባቸዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ እንደዚሁም ደግሞ ድምፁ እንዲቀየር የጠየቀ የከተማዋ ኗሪ የመርሳን የቅዳሜ ውሎ እንዲህ ያስረዳል። እነዚህ ሰወት የነበረው አሁን ያለው ሰዓት እንደ በቃው ነው። ህዝቡ ሲናገር የነበረው ከዚህ በኋላ ማወቅ ናገርበት ተቀጥሎ አንፈልግም በቃ ነው የሚል ነበር። ከዚያ በተረፈ አብዛኛው ሰልፍ ላይ ወቶ የነበረው አሁን ፊት በከተማው ያሉ የተለያየ ስልጣን እርከን ላይ ያሉ ሰዎች በተለያየ በደል ሲያደርሱበት ነበር። የሚመዛን ሰዎች እንደ አጠቃ ወስዶ የተጠቀመበት መንገድ ምንድነው? ቤታቸውን አቃጥለዋል። ለምሳሌ የከተማው ኢንስፔክተር ቤት፣ ሌላ ኢንስፔክተር ቤት፣ በትራፊክ ፖሊስ ላይ ደግሞ እነሱ በስልጣን ላይ ያለች ሚስክራቸው ፖሊስ ቤትን አቃጥለዋል። በብዛት ካቢኔ ተብሎ የሚታወቁ ስልጣን እስከላይ ያሉ ሰዎች ቤቶች አቃጥለዋል። ይህ እንግዲህ ዓይናችን ያየነው ነው። ህዝቡ ላይ ጥይት የተኮሱ የነበሩት ደግሞ ከፌዴራል በመባል የሚታወቁ ናቸው። ሁሉም በማስወጡ ድምፁን በአንድነት እና በአንድነት ያሰማበት ሰልፍ ነበር። ከሰልፍም ያለፈ ነው። ቀኑ የሚገባ ቀን በመሆኑ ብዙ ሰው ነበር፣ ብዙ ሰው ነበር። ሚራሴ እንደዚህ አይነት ህዝብ ይኖራል እንጂ አንጠርቆቱ መድረስ ያ ጠቅለል። እንዴት ነው ሁከቱ የተፈጠረው? እንግዲህ ወደ ህዝቡ ጥይት መተኮሱን ገልጸሃል። ማን ነው የተኮሰው? የቆሰሉ የሞቱ ሰዎች ካሉ ባይነህ የተመለከትከው? ኦኬ ባይነህ የተመለከትኋቸው የሞቱ ሰዎች የሉም፣ ግን የሞቱ ሰዎች እንዳሉ ስልክ ተደዋውለን አውቀናል። ወደ አራት አካባቢ ሆን የሆኑ ሰዎች መጥተዋል። በአይኒ ያየኋቸው ግን በአስለቃሽ ጋዝ ተጠቁሶባቸው ሰውነታቸው የቆሰለና በኖርማል መሳሪያ በጥይት ተመቶ ደማቸው ሲፈስ የነበሩ በአይኒ ያየኋቸው ሰዎች አሉ። ከመከላከያውም አልፎ መከላከያ ያልፎ የፌደራል ቅርሱም አልፎ የከተማዋ የፖሊስ አካል በአካል ስሙን ባጠቅሰውም ነው አብዛኛው ሰው ያውቀዋል። እሱ በሁለት ሰዎች ላይ ጥይት ተኩሶ ከሞቱት ሰዎች አንዱ እሱ ነው፣ ፖሊሱ ሳይሆን የሞቱ ከሞቱት ሰዎች አንዱ እሱ በጥይት ከመታቸው ሰዎች አንዱ ነው።

ከሰልፈኞቹ ተገድለዋል። እንደዚሁም የሀብሮ ወረዳ የፍርድ ቤት ዳኛ የነበሩ በሰዎች ላይ ተኩሰው እሳቸውም መገደላቸው ተገልጿል። ምንድን ነበር የሆነው? የሆነበት ምክንያት ህዝቡ እንደነገርኩ ሰውዬ በብዙ ሰዎች ላይ በደል ሚያደርስ ነበረ ነው እንደ ዘመኑ ቃላት አገላለት ምስተኛ ነበር። አንድ የመንግስት ሰራተኛ የዛይረት ቤት ሰራል ብለ የማስጠብቀው አይነት ቤት ሰርቷል። እነዛም ነገሮች ናቸው ህዝቡን የበለጠ ጥቁት ያደረገው ብዙ ብድሎችን ያደርስ ነበር፣ በህብረተሰቡ ላይ ያ ነገር ነው በሰውዮ ላይ የዛኔ አጸፋ እንዲወስድበት ያደርገው። ህዝቡ መጀመሪያ ሄደው እሱን ለማጣት ነበር ይመስለኛል ይመስለኛል ምሰውን በእርግጥ ነው ወደ ሶቪት ክት ያ ነገር ለመቀብ ነው ሄደው። መጀመሪያ ራሱ ለመከላከል ሰውዮች ጉዳዩ ተኮሰ በሰዎች ላይ ጉዳት አድርሰዋል። አራት ሰዎች የሚል መረጃ ደርሷል። አራት ሰዎችን አቁስሏል። ጉዳታቸው ለሞት የሚያደርስ ነበረ ወይስ ቁስል ነው? ለቁስል ብቻ ነው፣ አይደለም ለሞት የሚያደርስ አይደለም። ከዛ ምን ተፈጠረ? በኋላ ከዛ በኋላ ሰውየ ተመጣ ማለት ነው። ከተመጣ በኋላ ቤተሰብ ሰጥቶ አቃጠሎ ጠሪቱ ጋር አንድ ላይ ይሄ የሚቆጣ ምላሽ ነው ማለት ኮርስ ነው። ያን ነገር ምንም ታስቆማ አትችልም፣ በመሀል ገላጋይ ቢኖርም ያፈው ይሸናል ከዛም በተጨማሪ እንግዲህ በተለያዩ የንግድ ተቋማትም ላይ እንደዚሁም የግለሰቦች መኖሪያ ቤቶች ላይ ከመንግስት ባለስልጣናት ውጭ ጥቃት ተደርሷል። በነማን ላይ ነው ያነጣጠረው? ይሄ በአጠቃላይ ያነጣጠረው በስጋዊ ተወላጆች ና በታግኒ ስለሆነ ታግኒ ሁ ባለስልጣኖች ማለት ነው። በማቀላለት እንደዚ ታግኞች ቤታቸው ተቃጥሎባቸዋል። አሁን በቅርብ ጊዜ ወዲህ የተደረገ ምሳሌ ለህብረተሰቡ ቤት የመስጠት ቦታ ሰጥቶ ቤት የማጠራቤት ነገር እና ብዙ ቤቶች ጎን ለጎን የተያዙ ስለሆነ ህዝቡ አስተዋይ በመሆኑ የአንዱ ጥፋት ወደ ሌላው እንዳይሄድ በመቅረት የሰዎች ቤት እየሰበሩ እየገቡ እቃቸውን እያወጡ ውጭ ላይ ያቀጥሉ ነበር። ይህ ቤት አስተዋይነቱ አንዱ ነው። ከዚያ በተረፈ እዚህ ከተማ ላይ ናሰሩ፣ እዚህ ከተማ ላይ መስራት ጀምረው ንብረት ያፈሩ ሰዎች ግን አስተሳሰባቸው እንደ ከተማው ህዝብ ያልሆነ የትግራይ ሰዎች ነበሩ የእነሱን ሰዎች ቤት አጣጥረዋል፣ ንብረቶቻቸውን ማውድመዋል። ህንፃዎችን ነበሩ አንዱ ላይ ሶስት እነሱንም ከጥቅሞች እንዲሆኑ አድርጎ ተባብሯቸዋል። ይህ እንግዲህ የተመለከት ናቸው ናቸው። እንግዲህ ይሄ በህዝብ በስፋት በሚወጣ ጊዜ ቁጣ በሚገነፍል ጊዜ የተከሰተውን ሁኔታ ነው የገለጽከው። ግን ጨምረህም አስተዋይነት ያለበት እንደሆነ ነው ስትገልጽ የነበረው ግን በደል የፈጸሙ አካላት ቢኖሩም እሱን በሕግና በሌላ መልኩ መጠየቅ ነው እንጂ ሕጉን በእጅ መውሰድ ይሄ ተገቢ ነው ብለህ ታስባለህ? አዎ ልክ ነው። ይሄ ነገር ሙሉ ማስበው ነበር፣ ግን የትኛው ቦታ ላይ ሄደህ ስለ ሕግ የሚጠይቀው ሕግ ና ፍትሕ ማለ የምትሄድበት ቦታ እኮ እነዚህ ሰዎች ናቸው። ስለዚህ የትኛውን ፍትሕና ሕግ ነው የሚሰጡት? ተመልሰህ አንተ የዚያ ነገር ተጎጂ ነው እንጂ የምትሆነው እነዚህ ሰዎች እንደዚህ አድርገውናልና ሄደህ አድርገውና ብለህ አንተ ሄደህ ፍቅ ለማግኘት ሲል ቼንጅ የሆነ ነገር ያለው አንዱ አንዱን አሳልፈው የማይቀበር አንዱ አንዱን እየመረጠ የሚያጠቃበት እና አንተ ለጠየታቸው ጥያቄዎች ሁሉ እነሱ አጋጣሚዎችን ጠብቀው አንተን እንደ ጠላት የሚያጠቁ አንተ ኢትዮጵያዊ ሳትሆን በቃ የሰውዬው ተቃዋሚ ነው። ተቃዋሚ የሚባለው ነገር በነሱ መናያቶች ኢትዮጵያዊ ያልሆነ ባለበት ሁኔታ ላይ እንዴት ነው ስትሆን የምትጠብቀው? ይህ ነው እኮ አንዳኛም ደረሰሳት እንደዚህ የሚሆን ያደርስገው በቅዳሜ ዕለት የመርሳ ከተማ ሁኔታን የገለጸልን የከተማዋ ነዋሪ ነው። የመርሳ ከተማ ከንቲባ አቶ አዲሴ መለሰ ቅዳሜ ዕለት ለዝግጅት ክፍላችን የተናገሩትን ቀጥሎ እንሰማለን። አቶ አዲሴም በዛሬው ዕለት ለማግኘት ሞክረን ስልካቸው አይነሳም። ቅዳሜ ዕለት የሰጡትን መግለጫ እናሰማችሁ። ሰሞኑ በተለያዩ በዞናችን በተፈጠሩት አንዳንድ ከተማዎች ላይ የተፈጠረው ችግር ዛሬ ጠዋት ላይ ነው ለእርግጥ እንዲነርሳ የሚያወ ገበያ ቀን ነው የነበረው ገበያው ከመጀመሩ በፊት ጠዋት ላይ ወጣቶች ከየአካባቢ የተሰባሰቡ መስመር ለመዝጋት በስሜት ቅሬታቸውን ለመግለጥ ና ሀሳብ ለማቅረብ ነው። ቁጥራች ሲደረግ የነበረው ስሜታቸውን ሲሉና ያው ማለት አንደኛ አልተጠቀሙም በስርዓቱ የሚል እንትን ነው የነበራቸው። ና ስለዚህ በዛ መልክ አጠቃላይ ያሉትን ችግሮች የሚፈጠሩ ፋቅሎዎች አሉ። ተጠቃሚነት የለንም ስለዚህ ያው እነዚህ ነገሮች የማንጸባረቅ ነገር ነው የነበረው። እንግዲህ በወልዲያ ከተማም ተመሳሳይ ጥያቄዎችን ያነሱ ግድያዎችም ተፈጽመዋል ለፍርድ ይቅረቡልን በሚል ቆቦ ከተማም የቀጠለበት ሁኔታ አለ። የአማራ ክልል ፕሬዚዳንት አቶ ገዱ እንዳርጋቸው በትናንትናው ዕለት መግለጫ የሰጡበት ጉዳይ ነው። ይህንንም አንስተዋል። በሰልፉ ላይ ያው ስርዓቱ ላይ አልተጠቀምንም፣ ስርዓቱ ለራሱ አመራር ነው ጥቅሙ ስርዓቱ በዚህ በሚል መንገድ ነው ሲነሳ የነበረው እና በዚህ መንገድ ያው የተለያዩ ምክንያቶች የሚያቀርቡ ነበረ። ወጣቶቹ ይህን እያወጡ እያለ ምክንያቱም በሰላም ድምጻቸውን ማሰማቱና መከታተሉ ወደ ንብረትና ወደ ምን የማይገባ ከሆነ እሱን በብልጠት በፊሰት ማየት አለብን። ስሜታቸውን ሊግለጹ ንብረት ምን ሊያወድሙ የሚሉትን ነገሮች ሙሉ በሙሉ ፊትለፊት የጸጥታ ኃይሉ ለመከላከል ሙከራ የሚያደርጉበት መንገድ በተለይ ሚሊሻውና ፖሊስ ያሉ ሲያደርግ የነበረው። እሱን ያው መቋቋም አልተቻለም። ከየቦታው በጣም እየበረከተ ወጣቱ እዛ መንገድ የተሰባሰበ መምጣት ነገር ሲመጣ ወደ ሕዝብ መጠቀሚያ ተቋማቶችን እነሱን ለመውደን ለማቃጠል ጥረት ሲደረግ ያካባቢ ህብረተሰቡና አንዳንድ ወጣቶችን አይ ይሄ መጠቀሚያችን ነው ዝሮ ዝሮ በሰለፉ መንገድ እየገለጥ ያለ ነገር እንዳለ ሆኖ መቃጠሉ ግን ትክክል አይደለም ብሎ ለማስተካከል ጥረት ያደረጉ ነበረ። ይህን እያደረጉ በመከላከል ስራውን እንደሞከሩ አብዛኛውን መቋቋም አልቻሉም። ይበታይም በአጠቃላይ ከአቅሙ የነበረው የአካባቢው ሚሊሻና ፖሊስ ከአቅሙ በላየው መሆን ህብረተሰቡ አጠቃላይ በዚህ መንገድ እስከ መጨረሻው እየተከታተለ በዚህ መንገድ በሰላማዊ ሁኔታዎች ያሉትን ጥያቄያችን ለማቅረብ ይቻላል፣ ውይይቶች በደንብ አስከረታት ይችላሉ በሚል መንገድ እንቅስቃሴ ሲያደርግ ነበረና የመጀመሪያው ተቋማቶች ላይ ነው ጥቃት የደረሰው። በተቋማቶች ባሻገር የአመራር ቤቶች ላይ እነሱ ላይ የተደረገው ጥቃት አለ። ስለዚህ በተገቢ መንገድ አጠቃላይ ያለው ወጌቶችን እየመረጠ የተሄደበት እንቅስቃሴ በእጅጉ ህይወትን ጠፍቷል። የሰው ህይወቱ ላይ እስኪ እንነጋገር፣ ወደ ንብረቱ ከማለፋችን በፊት ምን ያህል ሰዎች ናቸው የተገደሉት? ግድያውስ የተፈጸመው በማን ነው? በእርስዎ መረጃ ግድያው አሁን ባለው መንገድ የታወቀ የቁጥሩትን አልደረሰናም ስናገመግም ነውም ያው በደ ህክምና ምር ይፈር ተብሎ ያድኝ አሉ እንግ እንደሆነ ቁጥራቸውን በውል መረጃዎች ያልደረሱ ሆነ ስ መረጃ እያሰራ ነው። ነው ከግድያው ከሁለቱም ወገን ነው እንግዲህ እንትና ተደረገው ዘ በዛ መንገድ ያሉትን ነገሮች አሁን ባለው ሁኔታ ትክክለኛ መረጃውን ለመስጠት የምንቸገርበት ሁኔታ ነው ያለው። ዞሮ ዞሮ እነዚህ ነገሮች አሉ። እነዚህን ነገሮች ግን በተገባ አሁንም እስከ መጨረሻ ታድረስ የሃይማኖት አባቶችም በሰላማዊ ሁኔታ ችግሮች ይፈቱ። በሰላም እናጠቃላለው ላለው ነገር ለጥያቄያችሁ መንግስት መዘጋጀት እንዳለበትም ተወስዶ እናንተ በዝግጁ መተመቻ ያለባችሁ። ስለዚህ ግድያዎቹም ንብረት ማውደሙም የሚጠቅም እንዳልሆነ በዚህ በመረዳት ወደ መጨረሻው አጠቃላይ ሁኔታው ከአስራ አንድ ሰዓት በኋላ ወደ መረጋጋት ያለበት ሁኔታ ነው ያለው። ዞሮ ዞሮ ቢሆንም ንብረት ወድሟል፣ ህይወት ጠፍቷል። ከምንም በላይ ግን የጠፋ ህይወት በእጅጉ የሚያሳዝን ጉዳይ ነው። ያለ መፈጸም ያለበት ሁኔታዎች ናቸው ያሉት እና ይህን ትልግል ዝርዝሮች የቤቶች ቃጠሎ፣ የህይወት መርሳት ሙሉ መረጃው አሁን ያልደረሰና በዚህ መንገድ ያሉትን ነገሮች ገና የጋራ ያልተገመገሙ ድምር ውጤቶች ያላየናቸው ነገሮች እንዳሉ ወሰጠሉ መሆነ የሚችለ ይሄን ለማለት ነው። እርስዎ የከተማው ከንቲባ ነዎት፣ እንግዲህ በስፍራው ነበሩ። ይሄ ሲሆን በስፍራው ነበሩ። እንግዲህ ድምፃቸውን ሲያሰሙ ወጣቶቹ የጸጥታ ኃይሎች የነበሩት የጸጥታ ኃይሎች የአካባቢ ፖሊስና ሚሊሻ ነበረ ነው ያሉት የአካባቢ ፖሊስና ሚሊሻ ወደ ሰልፈኞቹ ላይ ተኩስ ከፍተዋል። እሱ ምንም እንትን የለውም። ያው ተቋማት ላይ አጠቃላይ ያለው ሁኔታ ከመጀመሪያው ከከተማው ጫፍ ጀምሮ ከእስከ መሐል ከተማ አጠቃላይ ተቋማቶች ሲደረጉ የተደረጉት ሁኔታዎች ያው መመርሳ አሁን እየሰፋች የተለያዩ ጎጦች የተለያዩ ቦታዎች ላይ ስለነበረ አጠቃላይ እየተፈጸመው ሁኔታዎች ምንድናቸው የሚሉትን ነገሮች የጋራ የተገመገመና የታወቀ ነገር እስከበለ ድረስ በዚህ መንገድ ነው ያለን። አሁን ባለንበት መረጃዎቹ እንደዚህ ናቸው የሚለውን ነገር ቢወሰን በጥሩ ነው። እንግዲህ ሰልፉ በሚካሄድበት ወቅት የፌዴራል ፖሊስ ወይም ደግሞ የመከላከያ ኃይል በስፍራው ነበር። እሱ አሁን የመጨረሻ ነው። አጠቃላይ ኒርና ዘተና ምናምን የመግባት ስረ ተደረገው እየተቀጣጠለ አጠቃላይ ከተማውን ለማጥፋት የተደረገ ነገር ከሆነ በዚህ መንገድ የፌዴራል ፖሊሶች ገብተው በሰላማዊ ሁኔታ እንዲረጋጋ ለመድረግ ጥረት ያደረጉበት ሁኔታ ነው ያለው። እንግዲህ ፍርድ ቤትና የፖሊስ ጣቢያ እንደተቃጠለ ሰምተናል። ሌሎች የተቃጠሉ የመንግስት አገልግሎት መስጫ አካላት መስሪያ ቤቶች አሉ። ያው ከተማ አስተዳደሩ ላይ ጥቃት ደርሷል። ድንጋይ የተደበደቡበት መስታወቶች የደገፉበት ሁኔታ ነው ያለው። በሌሎቹ ላይ ያሉትን ነገሮች አሁንም እነዚህ ናቸው ለበጃቸው አጠቃላይ ያሉት መረጃዎች ከግል ቤት ጀምሮ ተቋማት ላይ በዚህ ቤት መንገድ ነው ያለነው። ፍርድ ቤት፣ ፖሊስ ጣቢያ ላይ ነው ያለው። የግለሰብ ቤቶችም እንደ ተቃጠሉ ተገልጿል። አንዳንዶቹ የከተማው እንደዚሁም የክልሉ አመራር አካላት የሆኑ እንደዚሁም ደግሞ የንግድ ተቋማቶችም ላይ እንደዚሁ ጥቃት እንደደረሰ ተገልጿል። በእነማ ላይ ተነጣጠሉ? ምክንያቱም እስካሁኑ ድረስ ያውቃጥሎ ያለ ስለሆነ ትክክል ያሉትን ነገሮች ተጠቅሎ ተጣጥሎ ያሉት ነገሮች ምንድን ናቸው የሚለውን ወደ እሱ መረጃ መሰብሰብ አልገባንም። ይህን እንግዲህ የተደራጀውን ነገር የሌላ ጊዜ ማድረግ የሚችል እንደሆነ ይታወቅ ነው። በጣም ነው የማመሰግነው። አቶ አዲሴ መለሰ የመርሳ ከተማ ከንቲባ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ አቶ አዲሴን። የተጠናቀረ መረጃ ለማግኘት በዛሬ እለት ጥረት አድርገን ነበር። ስልካቸው ስለማይነሳ አላገኘናቸውም። በሰሜን ወሎ ከተሞች ከሁለት ሳምንታት በፊት የተጀመረው ተቃውሞ ምክንያት በከተሞቹ ውስጥ አሁን ውጥረት መንገሱን ነዋሪዎቹ ለዝግጅት ክፍላችን ገልጸዋል። ከአስራ አምስት ቀናት በፊት በወልዲያ ከተማ የሞቱ ሰዎችን ለማሰብ በዛሬው ዕለት በወልዲያ ከተማ የጧፍ ማብራት ስነ ስርዓት እያከናወኑ ባለበት ወቅት በታጣቂዎች ተኩስ እንደተከፈተባቸው ጨምረው የከተማዋ ነዋሪዎች ገልጸዋል። በወልዲያ፣ በቆቦና በመርሳ በሌሎች የአካባቢ ከተሞች የንግድና የስራ እንቅስቃሴ መቋረጡን ትምህርት ቤት መዘጋቱንም ነዋሪዎቹ ጨምረው ገልጸዋል። ስማቸው እንዲጠቀስ ያልፈለጉ ለደህንነታቸው በመስጋት የወልዲያ ከተማ ነዋሪ የሚከተለውን አስተያየት ሰጥተዋል። የዛሬው ሁኔታ የነበረው ህዝቡ የጧፍ ፕሮግራም ነበረው። ጧፍ ማለት የሻማ ፕሮግራም ማለት ነው እና ያን እያበራ በሚጥበት ሰዓት ልክ አደጉ የሚባል አካባቢ አለ። ልክ እዛ ጋር ሲደርስ ህዝቡ በጣም ወቷል። ያው በስነ ስርዓት ወጥቶ ስነ ስርዓት ለመመለስ ነው፣ ስለሞቱ ሰዎች ማለት ነው እና ስለሞቱ ሰዎች ነበር የነበረው ፕሮግራሙ። ከዛ በምንሄድበት ሰዓት እንዳለ ከየት መጡ አልተባለም፣ አድማ በታኞች መጡና መሀላችን ላይ የጥይት ናዳ ወረደብን። ከዛ ወጣቱም የነበረው መዛውንቱ ምናምን አለ ልክ በተያይገቡ ገብቶ ትርምስ ምስል ጠፍቶ ወጣ እና በጥይት የተመታ ሲማሉ ያመልጧ ከዛ ከተማው ላይ በመንት እንዳለ ከዚህ በፊት መከላከያ ይውጣ ተብሎ መከላከያ እንዲወጣ ተደርጎ ነበር። አሁን ከየት መጣ እንደተባለ አይታወቅም። እንዳለ መቶ ከተማው እንዳለ መከላከያ ወረረው። ወጣቱም ልክ በሚወጣበት ሰዓት በቃይ ብሎ ወደ ተራራ በሚሮጥበት ሰዓት ጫካ ጫካ ብሎ ሲረሩታቸው ብሉ ዋሉ። ያው አሁን ላይ ነው ሁሉም በየቤት ነው ያለው። ሰው በሰላም አይንቀሳቀስም። ምን የለም በእነኛህ አካባቢዎች ወጣቶችና የአገር ሽማግሌዎች የታሰሩ ሰዎችን ለማስፈታት ጥረት እያደረጉ መሆኑን የገለጹልን ነዋሪዎቹ በአንጻሩ ደግሞ ወጣቶች አሁንም እየታሰሩ መሆኑን ተናግረዋል። ለደህንነቱ በመስጋት ስሙ እንዲጠቀስ ያልፈለገ የመርሳ ከተማ ነዋሪ ደግሞ የሚከተለውን አስተያየት ሰጥቷል። ዛሬ ያው ጠዋት ወጥቼ ነበረ እንዲሁ ከተማውን ለማየትም ሰዎችንም ለመጠየቅ አዘንም ለመድረስ ቤቱ ከፈቶ ድርጅቶችም የሉም፣ መስሪያ ቤትም የለም። ሰው ይንቀሳቀሳል። አንዳንድ ጉዳይ እንደዚህ ደግሞ ከደሴ ከምናምን እንዲህ የሚያልፉ መንገደኞች በእግራቸው ሻንጣ ምናምን ተሸክመው ሲያልፉ ምናምን ታያለች። ሌላው ፀጥታ ነው። ወታደሮቹ አሉ አልፎ አልፎ ቁጭ ቁጭ ብለዋል። የሚፈልጉትን ሰው ዝም ብለው ይይዛሉ። የያዙ ወዴት እንደሚያስወስዷቸው እኔ እንጃ። ማቆያ ነገር አላቸው መሰለኝ። አቆይተው ከዛ በኋላ ወዴት እንደሚወስዷቸው አላወቁም። በመርሳ ከተማ ለአርባ ሁለት ዓመታት የኖሩት አቶ ገብረመድህን ወልዳናንያ በቅዳሜው ግጭት የመኖሪያ ቤታቸውና የንግድ ድርጅታቸው ከተቃጠሉባቸው የከተማዋ ነዋሪዎች አንዱ ናቸው። ከምንም በላይ የሚያሳዝነው የሰው ሕይወት መጥፋቱ ነው። ንብረቱን ከከተማዋ ነዋሪዎች ጋር በፊትም እንዳደረግኩት ሰርቼ እተከዋለሁ ብለዋል። ማርታ እንግዲህ እኔ በስልሳ ስምንት ዓመተ ምህረት ጀምሮ ነው የተቀመጥኩት በልጅነት። አርባ ሁለት ዓመት ተቀምጬበታለሁ። ሲቀመጥበት ግን ከማንም በላይ ከማንም በላይ እንደ ልጁ እንደ ወንድሙ እንደ አባቱ እንደ

ከሁሉ በላይ የሚያሳዝነ ህይወት መጥፋት ነው። ህይወትና ህይወት መጥፋቱ በጣም ያሳዝነኛል እንጂ ንብረት የማርሳ ህዝብ እንዲያወጣና አደበ ጊዜ ብላይ ሊሰራ ይችላል። እነዚህነት ግን ላይሰራ ይችላል ሊሰራ ይችላል እና ይህ ቀጣይነትስ እንዴት ነው? በሀገራችን እንደ በኢትዮጵያ ተሰርቶ የማያውቅ ነገር ተፈጥሮ የማያውቅ ነገር እንዲሁ ሌላ መታቃ መሆናችን ብቻ በጣም አዝናለሁ በእውነት ምን እንደሚሉም አላውቀውም። መኖሪያ ቤተ መጣትነ ከማርሳና ከማርሳ አካባቢ ነው። ሰርቸለ ብቻ ነው ሰራተ እንግዲህ የማንም ከስሽን ተከፍሽ ማላጥም እግዚአብሔር በሚያውቀው ግን፣ ይሄ እንዴት ነው እንዲህ ሊፈጠር የቻለ የሚለው ራሴ እንደ ቆረቆረዋል። እንዲ በጣም የሚያሳዝነ በእውነት እንዲሆነ እንዲሁም ከምንም የሌለበት እንደ ሰውስነት ደግሞ ያሳዝናል። የክልሉ መንግስት ለዚህ አለመረጋጋት በመንግስት በኩል ለህዝቡ ጥያቄ በአፋጣኝ ምላሽ አለመሰጠቱ መሆኑን አስታውቋል። ህይወታቸው ለጠፋውና አካላቸው ለጎደሉ ሰዎች የተሰማውን ሀዘን በመግለጽ መጽናናቱን ተመኝቷል። ግጭቶቹ መልካቸውን እንዲቀይሩ በተሰራው ስራ ማንነታቸው ብቻ ተስተውሎ ጥቃት የደረሰባቸው ሰዎችንም የክልሉን ባለስልጣናት ማሳዘኑን ገልጸዋል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን የሚከተለው መግለጫ ሰጥተዋል። ከምንም በላይ የሰው ህይወት ያሳስባል። ይሄ ለማንም ሰው ለሆነ በእንደዚህ አይነት ግጭት ወቅት የወገኖቻችን ህይወት መጥፋት አልነበረበትም። እጅግ በእጅጉ አሳሳቢ ነው። ይሄ በዚህ ዘመን በሁሉንም ነገር በውይይት መፍታት እየተቻለ ግጭቶች ይህን ያህል ዋጋ ማስከፈላቸው ማንንም ሰው ያሳስባል። ለዚህ ደግሞ የሚዳርጉትን ነገሮች ከስር መሰረታቸው መፍታት፣ ማረም፣ ማስተካከል ስለሚገባ ነው። በዚህ ጉዳይ ላይ የምንነጋገረው ማለት ነው። የአንድም ሰው ህይወት መጥፋት የለበትም። አካል መጉደል የለበትም። ስልሳኛው የትላንት ምሽት በኒውዮርክ በተዘጋጀው በዘንድሮ የግራሚ ስልሳኛ ዓመታዊ የሽልማት ስነስርዓት የራፕ ና የሂፕሆፕ የሙዚቃ ስልቶች ተቆጣጥረውት ቢያመሹም ዘንድሮም በተከታታይ ለአስራ አራተኛ ጊዜ የሽልማቶቹን ዋና ዋናውን ሽልማት ለመቋደስ ግን አልተሳካላቸውም። ብሩኖ ማርስና የራፕ ሙዚቃ ስልት አቀንቃኙ ኬንድሪክ ላማር የመድረኩ ፈርጥ ሆነው ለማምሸት እናም ሽልማቶቹን ጠራርገው ለመውሰድ በቅተዋል። ምሽቱ በተለይ 24 ኬ ማጂክ የተሰኘው አልበሙ በአመቱ ምርጥ የሙዚቃ አልበምነት ለተመረጠለት ማርስና ለተወዳጅ የሙዚቃ ቡድኑ ልዩ ነበር። ሎያልቲ ኬንድሪክ ለማር ፊቸሪንግ ሪያና ይህም ከሽልማቱ አስቀድሞ በነበሩት ቀናት ከፍተኛ ተወዳጅነትን አትርፎ የነበረው ና ይመረጥ ይሆናል የሚል ክፍ ያለ ግምት ተሰጥቶት የነበረው ዳምን የሚል መጠሪያ የተሰጠውን የላማርን አልበም ያን ልዩ ክብር ነጥቋል። በብዙ የሙዚቃ አድናቂዎች ተወዳጅ ቢሆንም ሽልማቱን ግን ሳያሰንፍ ቀርቷል። ላማር አምስት ሽልማቶችን ሲያገኝ በዘንድሮ በስምንት ሽልማት ታሽቶ የነበረው ታዋቂ የራፓ ቀንቃኝ ጄዚ ምንም አይነት ሽልማትን ሳያገኝ ቀርቷል። በሽልማቱ ምሽት እንዲያቀነቅን ቢጠበቅም እንቢታውን አሳይቷል። በዘንድሮው የግራሚ ሽልማት ብዙ የሴት ድምፃውያን የአሸናፊነትን ድል አልተቀዳጁም። ምርጥ አዲስ አርቲስት በሚለው የሽልማት መደብ አሊሺያ ካራ I just want to say that um, there are some incredible artists out there that are making incredible music that deserve to be acknowledged. ድምፃዊት ኬሻ ፕሬይንግ የተሰኘውን ነጠላ ዜማዋን በመድረኩ ስታቀነቅን ሲድኒ ላፖድን ጨምሮ ታዋቂ ሴት ድምፃውያን በድምጽ ከኋላ አጅበዋት ነበር። ሚቱ ለተሰኘው የሴቶች ጥቃትን ለመከላከል በቅርቡ በዩናይትድ ስቴትስ የተጀመረው እንቅስቃሴ የሙዚቃው ሙያተኛ ዓላማውን ከፍ ብሎ እንዲሰማ አጋርነቱን ለማሳየት ተሞክሯል። በምሽቱ በቀዩ ምንጣፍ ላይ የሴቶች እኩልነትን ለማሳየት ታዳሚው የጥበብ ሴቶች ነጭ ጽጌረዳ እንዲይዙም ተደርጓል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፖለቲካ አመራር ላይ የቀረቡት ትችቶችም ታዳሚውን ሲያስቁን ያመሹት ከምሽቱ ዝግጅት አስቀድሞ የተቀናበረው ታዋቂ የሆሊዉድ የጥበብ ሰዎች የሚሸል ወልፍ ፋየር ና ፈሪ የተሰኘው መጽሐፍ የመተረክ ውድድር ላይ የዶናልድ ትራምፕ የፕሬዚዳንትነት ተፎካካሪ የነበሩት ዲሞክራቷ ሂላሪ ክሊንተን መጽሐፉን አሳምረው በማንበብ አሸናፊ ተብለዋል። በቦታው ባልደረባችን ድጄ ፋቱ ወይም ሱራፌል ሽፈራው ተገኝቶ ነበረ። ስለ ዝግጅቱ እንዲያጠራ አድርገው ይገልጽልናል። እንግዲህ ባልደረባችን ዲጄ ፋትሶ ስራፌል ሽፈራው በዘንድሮ ኒውዮርክ በተዘጋጀው ግራሚ አዋርድ ምሽት ላይ ወይም የግራሚ ሽልማት ምሽት ላይ ተገኝቶ ነበረ። ዲጄ እንግዲህ ምን ይመስላል ምሽቱ? የመጀመሪያ ጊዜ ነው ወይ አንተ ይሄንን ምሽት ስትሳተፍ? አዎ ይሄ የመጀመሪያ ጊዜ ነው መስታወት እንደዚህ ትልቅ በአለም ላይ እንግዲህ ትልቁ የሙዚቃ ኢቨንት የሚባለው ግራሚ ነው። እዛ ላይ እንግዲህ ስሳተፍ ለእኔ ለመጀመሪያ ጊዜ ነው እና በጣም አስደናቂ ነበረ። ከመጀመሪያ ጀምሮ እስከ መጨረሻ ድረስ በጣም በሚገርም ሁኔታ በሚገርም አይነት ትብብር ነው የተሰራው። ምንም ዘነስ ቀነስ የለም። በቃ በቲቪ ይተላለፍም ስለነበረ ሁሉ ነገር በሰዓቱ በጊዜው ነው የተካሄደው። ከዛ ውጪ እንግዲህ ያው እንዳያችሁት የአዋርድ ውጤት ያው ብዙ ሰዎች በቴሌቪዥን ተከታትለውታል። የተደረገው ኒውዮርክ ማዲሰን ስኩዌር ጋርደን የሚባል እንደ ስቴዲየም አይነት ነው። ባስኬትቦል፣ ሆኪ ምና የሚጫወትበት ትልቁ ስቴዲየሟቸው ነው። ከአስራ አምስት አመት በኋላ ለመጀመሪያ ጊዜ ነው ኒውዮርክ የተካሄደው። ግራሚና ኦስካር ሁሉ ጊዜ የሚካሄደው ኤሌ ነው። አሁን ለመጀመሪያ ጊዜ ከአስራ አምስት አመት በኋላ ስልሳኛ አመቱን እንግዲህ ኒውዮርክ ላይ ያክብሯል። በጣም ትልቅ ነበር ኢቨንቱ። ሾውን የከፈተው ኬንድሪክ ለማር የተባለ ራፐር ነው። በዛለትም ሁለት አዋርዶችን አሸንፏል። በብዛት መታጨት ሁለተኛ ነበር። አንደኛ የታጨው ጄዚ ነበረ፣ ሶስተኛ የታጨው ደግሞ ብሩኖ ማርስ ነበረ እና በሚያስደንቅ ሁኔታ ወደ ስድስት አዋርዶች ብሩኖ ማርስ ወስዷል። እና በተለይ ደግሞ ዋና ዋና የተባሉትን አልበም ኦፍ ዘይር ሬከርድ ኦፍ ዘይር እና ሶንግ ኦፍ ዘይር የተባሉትን ካታጎሪዎች በሙሉ ብሩኖ ማርስ ወስዷል። እንግዲህ እነ ጄዚ፣ ኬንድሪክ ለማር ብዙዎች ታጭተው ነበረ እና ይህ አስደንቋል። ብሩኖ ማርስ ከዚህ በፊትም በጣም ይታወቃል እና በጣም ሚተጋ ሙዚቀኛ ነው በየቀዱ ሚተጋ ሙዚቀኛ ነው። እና ትናንትም ይሄንን ነበረ ያየነው። እዛ ላይ ዋና ዋና የተባሉትን ሽልማቶቹ ወስደዋል። በዛ ውጭ ደግሞ የተናገረው በህልሜ ነበር አስራ አምስት አመት ወጣት እያለሁ እንደዚህ ፐርፎርም አደርግ ነበረ ሀዋይ ቢች ላይ የሚደረጉ ኢቨንቶች ላይ እና በዛን ጊዜ እሰማቸው የነበሩ ሙዚቀኞች እነ ቴሪ ራሊ እነ ቤቢ ፌስ የሚጽፏቸው ሙዚቃዎችና የሚሰሯቸው ሙዚቃዎች ናቸው ደረጃ ያደረሰኝና በተለይ መጨረሻውን አዋርዱን ሬከርድ ኦፍ ዘ ይር የተሰኘው ለእነሱ አርጓል እና እሱ መታሰቢያነቱን ለእነሱ ሰጥቷል። እነሱ አርጓል። ከዛ ውጪ አዋርዱ ሽልማት ሪኮግናይዝ ማድረግ ቢሆንም ግን ትልቁ የሚሰራው ስራ እዛ ላይ ሙዚቀኞች ከሙዚቀኞች አርቲስቶች ከፕሮዲሰሮች ጋር ከአቀናባሪዎች ጋር ከፊልም ሰሪዎች ጋር በቃ ኢንዱስትሪ ውስጥ ካሉ ሰዎች ጋር ትልቅ የመገናኛ መድረክ ነው። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ስናሰናግዳቸው ያመሸ ነው ሄኖክ ሰማግዜርና እኔም መስታወት አድርገው ነበርን። መልካም ምሽት ነገ ንገነት كون راديو ساغلي أمريكا